ወደ መሰናዶ ትምህርት የሚያስገባው የአስረኛ ክፍል ብሔራዊ ፈተና ባለፈው ሳምንት ከሰኞ እስከ ረቡ ድረስ ባሉት ቀናት ተጠናቋል። የ12ኛ ክፍል የከፍተኛ ትምህርት ተቋም መግቢያ ፈተና ደግሞ ከትላንት ጀምሮ እየተሰጠ ነው። በፈተናው ወቅት የኢንተርኔት አገልግሎት ተቋርጠዋል። ዶችቤሌ ባለፈው ሳምንት ያነጋገራቸው በአገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ የሕዝብ ግንኙነትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ረዲ ሽፋ ጉዳዩን አስመልክቶ እንዲህ ነበር ያሉት። ከኢንተርኔት አጠቃላይ ከሶሻል ሚዲያው መዘጋት ጋር በተያያዘ እኛ ቀጥታ ለመንግስት ወይም ለቴሌ የሰጠነው አቅጣጫ የለም እንደ ኤጀንሲ ማለት። ይሁን እንጂ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ትላንት በሰጡት መግለጫ የኢንተርኔት አገልግሎት የተቋረጠበትን ምክንያት ይፋ አድርጎታል ባለስልጣ ለፈተና የሚቀመጡ ተማሪዎችን ስነ ልቦና ለመጠበቅና ፈተናውን ተረጋግቶ እንዲፈተኑ ለማድረግ የተወሰደ እርምጃ መሆኑን ነው የገለጹት። በመንግስት የተወሰደው የኢንተርኔት አገልግሎት የማቋረጥ እርምጃ ያስከተለውን ተጽዕኖ በተመለከተ ስማቸው እንዳይጠቀስ የፈለጉ በንግድ ስራ ላይ የተሰማሩ የአዲስ አበባ ነዋሪ መንግስት የሰጠውን ምክንያት ቢቀበሉም መቋረጡ ግን መረጃ ለማግኘት እንቅፋት እንደሆነባቸው ይናገራሉ። እኔ ለምሳሌ ፌስቡክ ላይም ዜናዎችን አያለው፣ ብዙ አማራጮችን አያለው። ግን በጣም ሹር የሚሆኑ መረጃዎችን አሁን በአገሬ ጉዳይ ላይ የማገኘው በጣም ከየቱም ወገን ያልወገነ መረጃ የማገኝባቸው ከምላቸው ምንጮች የግንባር ቀደሙ ጆዶቼ ብለን ነው። ዜናዎቹ ራሱ ታማኝ ምንጭ ነው ለእኔ። ኤፍ ኤምን ለመክፈትና ሙዚቃ ለመደነስ ስብዕና አያፈቅድልኝም። የቲቪን ከፍቼ ደግሞ የሀያ አራት በመቶ ሀያ አምስት በመቶ እድገት ለመስማትም ስብዕና አያፈቅድም። ሰሞኑን ደግሞ ግንቦት ሃያም ስለነበረ በጣም እዛ አካባቢ ያለው ነገር ለጆሮ የሚቀፍ የሚቀፍ ወሬ ነው የሚወራው። ስለዚህ እኔ የዶቼ ብለን በማጣት በጣም ብዙ መረጃ ነው ያጣሁት። አንዳንዴ እንዲሁም ቅዠት ውስጥ ያለው ሁሉ ይመስለኛል። በቤኒሻንጉል ጉሙዝ ክልል የአሶሳ ከተማ ነዋሪ ነኝ ያሉን ሌላ ግለሰብም እንዲህ ይላሉ። ለፈተና ምናምን የሚለው ነገር ነው ያልቀበለውም። ምክንያቱም እነሱ በስነ ስርዓት ኃላፊነታቸውን ከተወጡ ፈተናውም ሊወጣ ይችላል ብዬ አልገምትም። እኔ አሁን የሆነ መልእክት ለጓደኛ መላክ ፈልጌ የሆነ አታችመንት ነበር እና በጣም ተቸገርኩ። ስለዚህ በጣም ችግር አስከትሏል ማለት ይቻላል እና ይሄ ትክክል አይደለም፣ አግባብ የለበትም። ጄምስ ሞስሊ ከ20 ዓመት በፊት በወሎ ዞን በወረኢሉ ሁለተኛ ደረጃ ትምህርት ቤት በመምህርነት ለሁለት ዓመት አገልግለዋል። አሁን ደግሞ ለንደን በሚገኘው በቻታም ሀውስ በአፍሪቃ ፕሮግራም ተባባሪ ተመራማሪ በመሆን የኢትዮጵያ የማህበራዊና ፖለቲካዊ ጉዳዮች ላይ ይተነትናሉ። መንግስት የትምህርት አገልግሎት ለማህበረሰብ የማድረስና ተማሪዎች ወደ ዩኒቨርሲቲ የሚያስገባቸውን ስርዓት የማስተዳደር ትልቅ ሚና አለው። ስለዚህ ነው እንደ ባለፈው አመት ፈተና ሾልኮ እንዳይወጣ በጣም በጣም ብዙ ወጪ የሚያስወጣውን ኢንተርኔት የመዝጋት እርምጃ የወሰደው። ይህም የሚያመለክተው የፈተናውን ደህንነት ለመጠበቅ ያላቸውን ስልት ነው። ከዚህም ሌላ መንግስት የማህበራዊ መገናኛውን አገልግሎት ለመቆጣጠር የሚያስችለው ሌላ መንገድ ለማሳካት ፍላጎት አለው የሚለውን ጥያቄ አብሮ የሚያስነሳ ነው። 288634 ተማሪዎች ሐሙስ የሚጠናቀቀውን የ12ኛ ክፍል ፈተና እንደሚፈተኑ ዘገባዎች ያሳያሉ። የኢንተርኔት አገልግሎቱ መቋረጥም እስከዛው ይዘልቃል ተብሎ ይገመታል።